የደቡብ ሱዳን አማጽያን መሪና የቀድሞ ምክትል ፕሬዚደንት ሪያክ ማሻር ከሀገሪቱ ፕሬዚደንት ሳልቫኪር ጋር ለሚያደርጉት የፊት ለፊት ውይይት አዲስ አበባ ገብተዋል። ይህ የፊት ለፊት ግጭቱ ከተቀሰቀሰ ከአራት ወራት ወዲህ የመጀመሪያው ይሆናል ተብሏል። የሪያክ ማሻርና የሳልቫኪር ንግግር እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ የውጭ ጉዳይ ሚኒስቴር ምንጮች ለቪኦኤ እንዳረጋገጡት የደቡብ ሱዳን አማጽያን መሪ የሆኑት የቀድሞ ምክትል ፕሬዚዳንት ሪክ ማሻር አሁን ማምሻውን አዲስ አበባ ገብተዋል። ዶክተር ማሻር ወደ አዲስ አበባ የመጡት ከሀገሪቱ ፕሬዚዳንት ሳልቫኪር ጋር በነገው ዕለት በሚካሄደው የመጀመሪያው የፊት ለፊት ውይይት ላይ ለመሳተፍ ነው። ፕሬዚዳንት ሳልቫኪር ማያርዲት ደግሞ በነገው ዕለት አዲስ አበባ እንደሚገቡ እነዚሁ ምንጮች አረጋግጠዋል። የደቡብ ሱዳን ብጥብጥ የተነሳው የሀገሪቱ ፕሬዚዳንት ሳልቫኪር ማያርዲት የዛሬ ተቀናቃኛቸውንና ሰኔ ምክትላቸው የነበሩትን ሪክ ማሻርን ከአራት ወራት በፊት ከስልጣን ሲያስወግዱ ነው። ከዚያ በኋላ ፊት ለፊት ሲገናኙ የመጀመሪያቸው ይሆናል። የፊት ለፊት ውይይቱን በቅድሚያ ያመቻቹት ደግሞ ይህንኑ የደቡብ ሱዳን ጉዳይ ዋነኛ አጀንዳ አድርገው በአዲስ አበባና በጁባ ቆይታ ያደረጉት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። ውጭ ጉዳይ ሚኒስትሩ በአዲስ አበባ ባደረጉት የፖሊሲ ንግግርም ይህንኑ ውጥረታቸውን ጠቅሰው ነበር። በሁለቱም ተፋላሚ ወገኖች በኩል ሆን ተብሎ የሚፈጸሙ ግድያዎች ጉዳይ በእጅጉ እንደሚያሳስበኝ ለፕሬዚደንት ኪር ገልጬላቸዋለሁ የሽግግር መንግሥት ለመመሥረት የሚያስችል ድርድር ለመጀመር ቃል ገብተውልኛል። ሀገሪቱን ከውድቀት የሚመልስ ይህንን ለማድረግ ስላሳዩት ፈቃደኝነት ደግሞ እንኳን ደስ ያለው ትላቸዋለሁ። ዓለም እንደሚያደርገው ሁሉ ሀገሪቱን ከውድቀት የማንሳቱን ሂደት ሲመሩ ለማየት ተስፋ አደርጋለሁ። የአማጽያኑን ወገን እየመሩ ለሚገኙት የቀድሞው ምክትል ፕሬዝዳንት ሪክ ማሻር ተመሳሳይ መልእክት ማስተላለፋቸውን ጆን ኬሪ ተናግረዋል። ለቀድሞው ምክትል ፕሬዝደንት ሪክ ማቻርም ስልክ በመደወል ተመሳሳይ ነገር እንዲያደርጉ አሳስቢያለሁ በቅርቡ ወደ አዲስ አበባ እንዲመጡና በቀጥታ ድርድሩ እንዲሳተፉ ደቡብ ሱዳንን ወደሚገባት ቀጣይ መንገድ ለመውሰድ የሁለቱ መሪዎች ውይይት በልኡካን ቡድኖቻቸው አማካኝነት ሲካሄድ ከቆየው ድርድር ጋር እንዴት እንደሚቀናጅ አልተገለጸም። ኢጋድ ባወጣው መግለጫ ግን የመሪዎቹ የፊት ለፊት ውይይት በሀገሪቱ ያለውን ብጥብጥና ግድያ ለማስቆም እንደሚያግዝ ገልጿል። አሳታፊና ዘለቄታዊ የፖለቲካ መፍትሄ ለማምጣት በአዲስ አበባ እየተደረገ ላለው ድርድርም አንቀሳቃሽ ሆኖ ያገለግላል ብሏል። በነገው እለት በሳልቫኪር ማያርዲትና በሪክ ማሻር መካከል የሚካሄደውን የፊት ለፊት ውይይት የሚመሩት የወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ጠቅላይ ሚኒስትር ኃይለማርያም ደስታላይ መሆናቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ደቡብ ሱዳን ውስጥ በመዋጋት ላይ ያሉት ሁለቱም ወገኖች በሲቪሎች ላይ አስከፊ ጭካኔ ፈጽመዋል ብሏል። ጥቃቱ ዘር ተኮር ሲሆን በሰብዕና ላይ የተፈጸመ ወንጀል ደረጃ ላይ የደረሰ ነው ሲልም አምነስቲ አስገንዝቧል። የአሜሪካ ድምጽ ራዲዮ ዘጋቢ ጆድ ካፖ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። የሰብአዊ መብት ድርጅት በደቡብ ሱዳን ስለሚፈጸሙ በደል ያካሄደውን ጥናት ዘገባ ይፋ አድርጓል። የድርጅቱ የአፍሪቃ ክፍል ምክትል ሥራ አስኪያጅ ሚሼል ካጋሪ ሆን ብሎ ሲቪሎችን ማጥቃት የጦርነት ወንጀል ነው ይላሉ። በሄንበት ሁሉ ያየነው ነገር ቢኖር በመንግስትም ሆነ በአማጽያኑ ቁጥጥር ስር ባሉት ቦታዎች ሲቪሎች ኢላማ እንደሚደረጉ ነው ይገደላሉ። ሰዎች እንደሚጠለፉና ጾታዊ ጥቃት እንደሚፈጸምባቸው የሚያሳይ ማስረጃ አግኝተናል። ነፍሰ ጡር ሴቶችና ትንንሽ ልጃገረዶች ሳይቀሩ በግዴታ ይደፈራሉ። ይህ ራሱ ተጨማሪ ወንጀል ነው። ውጊያውን ትተው መሳሪያቸውን ያወረዱ ወታደሮች እንደሚገደሉ የሚያሳይ ማስረጃ እንዳለ ከጋሪ ጠቁመዋል። መጠጊያዎች በሚባሉት ቦታዎች ሳይቀር ደህንነት የሚጠበቅበት ሁኔታ እንደሌለ ካጋሪ ገልጸዋል። ሰዎች የትም ቢሆን ለሚደረግላቸው ጥበቃ ቦታ እንደማይሰጥ ለመረዳት ችለናል። በሆስፒታሎች፣ በአብያተ ክርስቲያን፣ በተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ግቢ ውስጥ የተጠለሉትን ሳይቀር ሲቪሎችን ኢላማ በማድረግ ይገድላሉ። ይህ ተግባር ታዲያ የጦርነት ወንጀል ነው። ውጊያው ባለፈው ታኅሳስ ወር ሲጀመር በርካታ ታዛቢዎች፣ መንግስታዊ ያልሆኑ ድርጅቶች ኃላፊዎችና ዓለም አቀፍ መሪዎች ዘር ተኮር ግጭት ነው ከማለት ተቆጥበው ነበር። ሆኖም ሁኔታው እንደተለወጠ ካጋሪ አስገንዝበዋል። የደቡብ ሱዳን የሰብአዊ መብት ኮሚሽን ራሱ ቀደም ሲል የግጭቱን የዘር ይዘት ችላ ሊባል አይችልም ማለቱ አልቀረም። በቦታው ሄደን ባየነው መሰረት ለግድያ ዋናው ምክንያት የሚሆነው ዘር እንደሚመስል ተረድተናል። ስለሆነም ሰዎቹ የሚገደሉት ኑዌር፣ ዲንቃ ወይም ሺሉክ በመሆናቸው ብቻ ነው። የፖለቲካው እምነት ሁለተኛ ደረጃነትን ይዟል። ግጭቱ ባለፈው ታህሳስ ወር ሲጀመር ግን እንደዛ አልነበረም። ሲቪሎች ከፍተኛ ፍርሃትና ጭንቀት ላይ እንደሚገኙ አምነስቲ ኢንተርናሽናል ያወጣው ዘገባ ጠቁሟል። አንድ ሲቪል ሰው ስለ ሁኔታው ሲነግረን ደቡብ ሱዳን ሙሉ በሙሉ ወድማለች፣ የቀረ ነገር የለም ብሏል። የነበራቸው ንብረት ሁሉ ወድሟል። ይህ ራሱ ሌላው የጦርነት ወንጀል ነው። ሆን ተብሎ ዘረፋ ሲካሄድ መንደሮችም ሲደመሰሱ ቆይተዋል። የዘረፋ ተግባሩም እጅግ የተስፋፋ ነው። ከጋሪ እንደሚሉት በተባበሩት መንግሥታት ድርጅት ቅጥር ግቢዎች ውስጥ የተጠለሉት ከመኖሪያቸው ከተፈናቀሉት ደቡብ ሱዳናውያን ጥቂቶቹ ናቸው። ከዛ ቢወጡ ለጥቃትና ለሕብረት የወሲብ ጥቃት ይጋለጣሉ። በደቡብ ሱዳን ያለው የተባበሩት መንግሥታት ድርጅት ተልእኮ ከግቢው ውጭ ያሉትን ሲቪሎች የመጠበቅ ብቃት የለውም ይላሉ ካጋሪ። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ ሲቪሎችን በመጠበቅ ተግባር ላይ ለማትኮር እንዲችል ማንዴቱ ወይም ውክልናው እንዲለወጥ እንፈልጋለን። ተልእኮ ሲቪሎችን የመጠበቅ ብቃት እንዲኖረው ሲባል ባለፈው ታህሳስ ወር ያለፈው የመንግስታቱ ድርጅት ውሳኔ ተግባራዊ እንዲሆን እንፈልጋለን። በደቡብ ሱዳን ከመኖሪያቸው ከተፈናቀሉት በብዙ መቶ ሺዎች የሚቆጠሩ ሰዎች በገጠሮች ናቸው ያሉት። እህል መዝራት አልቻሉም። አሁን ለመዝራት ካልቻሉ ደግሞ ምግብ አያገኙም ማለት ነው። እስከዚህ ወር ማብቂያ ባለው ጊዜ ውስጥ ለመዝራት ካልቻሉ ደግሞ ረሃብ ሊከተል ይችላል። አሁን የዝናብ ወራት በመሆኑ መንገዶች ስለሚበላሹ ካሚዮኖች እርዳታ ለሚያስፈልጋቸው ለማድረስ አይችሉም። የአምነስቲ ኢንተርናሽናል የአፍሪቃ ክፍል ምክትል ስራ አስኪያጇ የአፍሪቃ ሕብረትና የተባበሩት መንግስታት ድርጅት በጦርነት ወንጀልነት ሊፈረጁ የሚችሉ ጉዳዮችን መመርመርና መመዝገብ እንዳለባቸው አስገንዝበዋል። ሆኖም ማስረጃዎቹ እየጠፉ ሊሆን እንደሚችሉም ገልጸዋል። በዝናቡ ምክንያት ማስረጃዎች ሊጠፉ ይችላሉ የሚል ስጋት አለን። የጅምላ ግድያ በተፈጸሙባቸው ቦታዎች አስከሬኖቹ በመቀበራቸው ማስረጃው እየጠፋ ነው። ለተፈጸሙት ወንጀሎች ተጠያቂነት እንዲኖር የምርመራው ጉዳይ እንዲፋጠን እንፈልጋለን። በውጊያው የሚሳተፉት ክፍሎች ሁሉ ዓለም አቀፍ የሰብአዊ መብትንና የሰብአዊ ሕግን መጣስ አሁንኑ ማቆም አለባቸው። ሰብአዊ ረድኤት ለሚያስፈልጋቸው ሰዎች ሙሉ ተደራሽነት መኖር አለበት ሲል አምነስቲ ኢንተርናሽናል ጥሪ አድርገዋል።